በኦሮሚያ ክልል በተፈጠረ ሁከትና ብጥብጥ ተከትሎ ከሕዝቡ ጋር በተደረገ ውይይት ከመልካም አስተዳደር ችግር በተጓዳኝ የወጣቶች የሥራ እድል አለመፈጠር በከፍተኛ ችግርነቱ መጠቀሱን ይገልጻሉ የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ፍቃዱ ተሰማም። በመሆኑም ለወጣቶቹ የሥራ ዕድል ለመፍጠርና ሀብት እንዲያፈሩ ዓላማ ያደረጉ ፕሮጀክቶች ተቀርጸው ተግባራዊ እንቅስቃሴ የተጀመረ መሆኑን ይገልጻሉ። በዚህ እቅድ እስከ በያዝነው አመት በጀት ማጠናቀቂያ ድረስ ወደ ስምንት መቶ ሰላሳ ሁለት ሺ ሶስት መቶ አርባ ዘጠኝ የሚሆኑ በገጠርም ከተማም ያሉ ስራ ፈላጊዎች ወይም ስራ ወጣቶች ስራ የሚይዙበትና ሀብት የሚያፈሩበት ሁኔታ የሚመልስ እቅድ ነው። ለዚህ እቅድ የሚሆን በጀት ወደ ሁለት ነጥብ አራት ቢሊየን ብር ተመድቧል። ከዚህ ውስጥ ወደ ሶስት መቶ ሚሊዮን የሚሆነው የኦሮሚያ ብሔራዊ ክልላዊ መንግስት ከበጀቱ ዳይሬክትሊ በቀጥታ የመደበ ሲሆን ሌሎች ግን ከመንግስት የልማት ተቋማት የሚገኙ ብድርና ብድሩም ሰክዩርድ የሆኑበት ሁኔታ ነው ያለው ማለት ነው። ዋና ዋና የሚሳተፉባቸው ሴክተሮች የመጀመሪያው ማኑፋክቸሪንግ ነው። በተለይም ከሜቴክ ከብረታ ብረት ኢንጂነሪንግ ኮርፖሬሽን ጋር ሜቴክ ጋር በጋራ የሚሰሩበት የሚመቻችበት ሁኔታ አለ። ሁለተኛ በግብርናው ነው። ይሄ ግብርናም በሜካናይዜሽን ማለት ነው። ለዚህም የሚሆኑ ወደ ሁለት መቶ ትራክተሮች የተዘጋጁበት ሁኔታ አለ እና የውሃ ፓምፖችም ከአንድ መቶ አርባ በላይ የተዘጋጀና ቦታ የተዘጋጅበት ሁኔታ አለ ማለት ነው። ከዚህ በተረፈ ሌላው በኮንስትራክሽን ወይንም ደግሞ በግንባታ ስራዎች ነው። በክልሉ ካሉ የመንግስትና የግል ከፍተኛ ትምህርት ተቋማት እንዲሁም ከፌዴራል ዩኒቨርስቲዎች ተመርቀው የሚወጡ ተማሪዎች በበቂ ሁኔታ የስራ እድል እንዳልተፈጠርላቸው የገለጹት አቶ ፈቃዱ በመቀጠልም አሁን በያዝነው ወር ከሚያዝያ አምስት ጀምሮ እስከ አስር ስልጠና በሁሉም ቦታዎች እየተሰጠ ነው የሚገኘው ማለት ነው። ስለዚህ የዚህ ስልጠና መሰረታዊ ነጥቦችም የአሁኑ እቅድ ይዘት ምን እንደሆነ፣ እንዴት ወደ ስራ ማሰማራት እንደሚችሉ፣ በምን ሁኔታ ማሰማራት እንደሚችሉ፣ በተጨማሪም ደግሞ የወጣቱ ሚና እና ድርሻ በዚህ ውስጥ ምን መሆን እንዳለበት፣ በመጨረሻም ቢዝነስ ፕላን አዘጋጅተው ከዚህ ቀደም በጥቃቅንና አነስተኛ በሌሎችም ተሰማርተው ልምድና ሞዴል የሆኑትም መጥተው ልምድ የሚሰጡበት ቢዝነስ ፕላን እንደት ነው የሚዘጋጅ የሚያሳዩበት እዚህ ላይም ደግሞ ልምምድ የሚያደርጉበት በአጠቃላይ በመጨረሻ ላይ በሚፈልጉት ዘርፍ ላይ ደግሞ ተደራጅተው ወደ ስራ የሚገቡበት ሁኔታ ለመፍጠር ነው እቅዱ የተለጠጠ ነው ተግባራዊ ሊሆን የማይችልና ለፖለቲካ ፍጆታ የታቀደ ነው የሚሉ ወገኖች አሉና እውነት ተግባራዊ ይሆናል ወይ ለሚለው ጥያቄያችን አቶ ፈቃዱ ተሰማ ተከታይን ብለዋል ቁጥ ቁጥ ከማቀድ ሰፋ ማሰብን መሰረት ያደረገ ነው ሁለተኛ አይተገበርም የሚባለው ያው ከዚህ ቀደምም የተለያዩ አካላት ከጂቲፒ ጀምሮ ይሄ የተስፋ ዳቦ ለማብላት ነው እንዲሁም ደግሞ ይሄ የፖለቲካ መጠቀሚያ ካልነመሰገል ሊተገበር አይችልም ብለው በእያንዳንዱ ጉዳዮች ላይ አስተያየትና የራሳቸው ዘነ ሲሰጡ የነበረ ነው ማለት ነው። እና ይሄ ከተሞክሯችን እንዳየ ነው፣ አይቻልም የተባሉ በሙሉ የተቻሉበት ሁኔታ ነው ያለው ማለት ነው። ገና በዕቅድ ደረጃ ያለ ሳይሆን እቅዱ ትግበራ ውስጥ ገብቷል ማለት ነው። ያው ግመሉ ይሄዳል፣ ውሾቹም ይጮሃሉ የሚል አባባል ነው ያለን ማለት ነው። አዳዲስ ከየዩኒቨርስቲው ተመርቀው የሚወጡና በገጠር ያሉ ስራ ፈላጊ ወጣቶች የስራ እድል የመፍጠርና ባለሀብት የማድረግ ስራ በሚቀጥሉት ዓመታትም ተጠናክሮ እንደሚቀጥል የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ፈቃዱ ተሰማ አክለው ገልጸዋል። ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም